በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን ሰባት ሰዎች መሞታቸውን ታውቋል፣ ሲሉ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ከሟቾቹ ውስጥ አንድ ታዳጊና አንድ የመከላከያ ሰራዊቱ አባልም እንዳሉበት ተናግረዋል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት ታጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማው ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ይላሉ። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና ተሽከርካሪዎች፣ የእርሻ ልማት ድርጅቶች የፓርቲ ጽፈት ቤት፣ የባለ ሀብቶች ንብረት ዘርን መሰረት ያደረገ ቤትና ንብረት ላይ የተደረጉ የቃጠሎ እርምጃዎች መኖራቸውን ነዋሪዎቹ ገልጠዋል። የመንግስት ታጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት እንዲፈጸሙባቸውና ሄሊኮፕተሮቹ አሁን ከመሸም በኋላ በከተማው አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ይናገራሉ። በጉዳዩ ላይ መረጃ ለማግኘት የክልሉን የመንግስት ኮሚኒኬሽን ጉዳዮች ዲሬክተር አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት የተደረገው ጥረት ስልካቸው ባለመነሳቱ ለጊዜው አልተሳካም። ጽዮን ግርማ የዘገባውን ዝርዝር ይዛቀርባለች። በቆቦ ከተማ የሚገኙ ያነጋገር ናቸው ነዋሪዎች ለአሜሪካ ድምፅ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድ ያ በቆቦ ከተማ በትላንትናው እለት ለተቀሰቀሰውና በዛሬ እለት ለቀጠለው ህዝባዊ ተቃውሞ የመጀመሪያ ምክንያት ነው ብለውናል። በትላንትናው እለት የተጀመረው ተቃውሞ ወደ ግጭት አምርቶ ሰዎች ተገድለዋል፣ ንብረት ተቃጥሏል። በአጠቃላይ ከተማዋ የጦርነት ቀጠና መስላለች ብለውናል። ሁኔታውን በቅርብ ሲከታተል እንደነበር የገለጸልን ወጣት በምሽቱ አነጋግረ ነው ነበር ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል። ሁን ሰባት ገለዋ እነሱ ቀያም አንድ ሙቷን የቆሰሉ ብዙ አሉ። በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎቹ መጡ ስለነበር ወደ አራሞ የሚባል ከከተማ ሁለት ሶስት ኪሎ ሜትር ወጣ ብሎ ያለው ቦታ ላይ እያወረደ ነበር። የደርግ የአየር ማረፊያ ያዘ አካባቢ ነበር። አሁን ያው ወጣቱን በጥይትና በጢስ ቦምብ አስፋልት እያወጡ ሽንኩርትና ቲማቲም የጫኑ መኪኖች እያለፉ ነው ያሉ በኦራሎችና በ ፓትሮሎች በመከላከል አስታጀበ ማለት ነው። ሁለተኛው የተቃውሞ ምክንያት በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ በመሆኑ ህዝቡ በቀጥታ ወደ ፖሊስ ጣቢያ አምርቷል ይላል ይህ ወጣት ለረብሻወታቸዋለው ከፈጣሪስ ብሎ ኮማንድ ፖስት ከተጀመረ ጀምሮ እያሰረ እያሰቃያቸው የነበረ ወጣቶች ሳሉ የከተማ ወጣቶች እነሱ ፈትል በሚል ጥያቄ ያቀረበ ሊፈቱለት ና ጥያቄው ሊመልሱለት አልቻለም። ይባስ ብለው የከተማውን ህዝብ ይደበድቡ ነበር። ያ ነገር ነው ህዝቡ ያበሳቸው። ህዝቡ አንድ የወጣ በነጅስ ወጣ እየታሰሩት እናስፈታ። ያው ለድርጅቱ መረጃ እየሰጡ ሲያስመጡ ሲያስደበድቡን ነበር ያሉትም ሰዎች ቤት ንብረታቸውንና የመንግስት ተቋማትን ማካተል ጀመረ። አሁን በተቃጠሉ ፍርድ ቤት ሙሉ ለሙሉ ወድሞ ህንፃን እስከ ማስፈስ ድረስ መዘጋጃ ቤት አራቱም የከተማው ቀበሌዎች ተቃጥለዋል። ገቢዎች ቢሮ ተቃጥለዋል። ዘለቀ እርሻ መካናይዜሽን ወይንም ወልጊያ አትክልትና ፍራፍሬ በመባል የሚታወቀው የውሃ ት ወይንም የኢፈርት እህት ኩባንያ ነው። የአዋሪን ገበሬዎችና አርሶ አደሮች መሬት ተቀምጦ ለትግራይ ክልል የቲማቲምና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው። ለከተማዋ ምንም አይነት ጥቅም የለውም። ከተመሰረተ ረዝም አመት አስቆጥተዋል። አስራ ሁለት አመት አካባቢ ማለት ነው። ሁለት ትራክተር አጣጥለዋል። አንድ ደብል ካፕ ሲወጣ፣ አንድ ላንድ ክሎዘር አለች። አንድ ጭነት መኪና አለ። አንድ ሙሉ መጋዘን ማለት ነው እህል የያዘ ሙሉ መጋዘን ተቃጥሏል። አንድ መጋዘን ሙሉ ደግሞ እስኬር ፓርት ወድሟል። ከመው ደግሞ ግን ከሰላሳ ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የህዋት አጋይ የነበሩ ከሰላሳ ደቂቃ በፊት በመከላከያና በፖሊሶች ታጅሮ ከከተማ እንዲወጡ ተደርገዋል። የራያ ቆቦ ጤና ጥበቃ ጽሕፈት ቤት እሱን ተቃጥሏል። የራያ ቆቦ ትምህርት ጽሕፈት ቤትም እንዲሁ ሙሉ ለሙሉ ወርዷል፣ ወድሟል። የራያ ቆቦ አስተዳደር ጽሕፈት ቤት ደግሞ አለ። የራያ ቆቦ ወረዳ ምልሽ የገጠሩን ነው የከተማውን ሳይን የገጠሮች ከተማው ላይ ነው ጽሕፈት ቤት ያለው የራያ ቆቦ አስተዳደር ጽሕፈት ቤት ሙሉ በሙሉ ነው። ከአስራ አምስት በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው። አሁንም መጠራቀሙን አልፈራም አንድነቱ አንድነት እንዳለ ነው የሚሰማ አሁን የወጣቱ ድምጽ ጎልቶ የሚሰማ ያለው አላማጣኛ ነው፣ ወልዲያኛ ነው፣ ኮረኔኛ ነው፣ ሰቆጣኛ ነው፣ ማጮኛ ነው የሚል መፎክር ነው ያለው አንድነትም እንዳለ ነው። ወጣቱ እስካሁን አልሰራም። መከላከያም ህዝቡ ላይ መተኮስ ስላላቆመ ሌላው በቆቦ ከተማ ተወልደው ያደጉና በተመሳሳይ ድምጻቸውን እንድንቀይር የጠየቁን አዛውንት ቆቦ በህዝቡና በመከላከያ ሰራዊት መካከል ከፍተኛ ውጥረት ነግሷል ይላሉ። በወዚያ በሆኑት ወንድሞቻችን አዘኔት የተነሳ ያው ስሜትን ለመግለጽ ነው። ወጣቶች ተነሱ፣ ህዝቡን ተነሳ። አንዳንድ የትግሬ መረጃዎች ነበሩ እነሱ

አሁን እኛ እራሳችን መውጣት ተቸግረን ነው ቤታችን ንብረታችን ጥረን በመውጣት ግን፣ አሁን ዙሪያ ሰው ተከቧል። በቃ ው ውጥብት ካለ ህፃን የለ ትልቅ የለ ዱላ ነው ዱላ ዱላ ከጥይቱ ጥይቱ ይሻላል። ወደ ነገር በጣም የከፋ ነው። አቀፌ ሰው የከፋ ነው። በጣም እጅግ በጣም የከፋ ነው። በጣም በሚያሳልፍ ሁኔታ ነው የሚሰሩት። እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ አጋዚያ እንደዚህ አላደረጉም። በጣም በጣም በጣም በሚያሳዝን ሁኔታ ነው የሚጠፈጭፉት፣ የሚደበድቡት። እንደውም መግለጽ ያቅተኛል። አንድ ሰው በሱን ስለመሽናት እንኳ ከውጭ አይወጣም። ከወጣ ጎትቶ ነው፣ አምስት ስድስት ሆነው የሚደበድቡት። አሁን የጥይቱ የምናምኑ የግድያውን ተኙ የሞት ተገላግለዋል። እኛ ተገላግለ በቁማችን በቃ ምን ይሰላል ያለበቃ ምንድን ነው ይገባ ምንሽ ነገር ምን ምን እንደሚገባው በሄሊኮፕተር ነው ወታደር የሚወርደው በቃ። አሁን ከኔ ቤት እኛ አዛውንት እንደሚሉት እኛ ባነጋገርናቸው ወቅት ሄሊኮፕተር በከተማው አናት ላይ እየተሽከረከረ እንደዚሁም የተኩስ ድምፅ እየተሰማ መሆኑን ገልጸውልናል። የከተማ ወጣቶች ሁኔታውን እየተከታተሉ ያለችበትን ሁኔታ በተንቀሳቃሽ ምስል የላኩልን ሲሆን በላኩት ቪዲዮ ላይም የተኩስ ድምፅ ይሰማል፣ ጭስና እንዲሁም በከፍተኛ ሁኔታ የታጠቁ ወታደሮች አስፋልት መንገዶቹም ሞልተው ይታያሉ። በተጨማሪም የተቃጠሉትና የወደሙት ንብረቶችን የሚያሳዩ ምስሎችንም ልከውልናል። ወጣቶቹ በዱላ ሲደበደቡ የሚያሳዩ ቪዲዮዎችም አሉ። በሌላ በኩል በቆቦ ከተማ ለረጅም ጊዜ የኖሩ የትግራይ ተወላጅ የሆኑ ነዋሪዎች ቤትና ንብረት መቃጠሉን ያነጋገርናቸው ናቸው ነዋሪዎች ገልጸውልናል። ይህ እንዴት ሆነ ተገቢስ ነው ወይ? ብለን ጠይቀናቸው ነበር። ግን ያንዳንዱ ታች ያለው የትግራይ ከታች አለ። ህወሓትን እንደ ታቦት ነው የሚያመልከው። ህወሓትን ነው አይሉም፣ አይሆንም አይሉም። ስለዚህ ህወሓትን ስለሚያመልክ አጋራችን አልሆነም። የእኛን ብሶት እንደ ብሶት አላየውም። የእኛ ጭቆና እንደ ጭቆና አላየውም። የእኛ ባርነት እንደ ባርነት አላየውም። በቃ የነሱን እሱ እነሱ እንኳ ባይመጣቸው፣ ህወሓትን የሚነካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እያዋልን አብረን እያደርን አብረን እየበላን አብረን እየሸመን የባራች ከለክሉን እንኳ አይሆንም አይሉም ስለዚህ ይሄ የተጠራቀመ የዞረ ድንበር ነው። አዛውንቱ አያይዘው ሁለቱ ህዝቦች ለዘመናት አብረው የኖሩ ቢሆንም፣ አሁን ግን በህወሀት ምክንያት ከፍተኛ ጥላቻ እየተመሰረተ ነው፣ ሁኔታ ሁሉ አስጊ ነው ይላሉ። እነዚህ ሁለቱም ህዝቦች ጥላቻ እንዲፈጠር የመንግስት እጅ አለበት። አሁን መፍትሄ ማለት ይቻላል፣ ለውጥ ማምጣት ይቻል ነበር። እህዋት ተንኮለኛ ነው፣ ብዙ ነገር ማለት ይችላል፣ ይፈማፋጋል እና የህዋት አመራሮች ናቸው ይላለ ልጅ ይደምል ሌላ ለሌላ ለማን ተዋቸው ይሄን በስራቸው ሀገሪቱን የሚመራው ገዢ ፓርቲ ለ18 ቀናት የዘለቀ ስብሰባ አድርጎ በሀገሪቱ ለተፈጠሩት ችግሮች ኃላፊነት በመውሰድ ሁኔታውን ባጭር ጊዜ እንደሚፈታ ከገለጸ በኋላ በዚህ ሳምንት ብቻ በወልዲያ ግድያ መፈጸሙን በሞያሌም እንዲሁ የሰው ሕይወት መጥፋቱን እና በተጨማሪም በወልቂጤ ሕዝብ ለተቃውሞ አደባባይ መውጣቱን መዘገባችን ይታወሳል። የቆቦውን ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ሳይሳካልን ቀርቷል። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ